ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም። ጤነስጥልኝ ስጥልኝ፣ እንደምናምሽታችኋል። የእሁድ ምሽት የጋቢና ብሬ ዝግጅት ጀምሯል። ለዛሬ በጋቢና ላይ ከተሰሙ መርሃ ግብሮች ውስጥ ለእናንተ ይሆናሉ ያልናቸውን መራርጠን አዘጋጅተንላችኋል። ኤደን ገረሞ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ። አብራችሁ ሆኑ። ከዚህ ምሽት በቀዳሚነት ወደ ያዝነው ሀሳብ እንግባ። አካባቢ ጥበቃን ይመለከታል። ከኢትዮጵያ ጠቅላላ የቆዳ ስፋት ስምንት ነጥብ አምስት በመቶ የሚሆነውን የሚሸፍኑት ብሔራዊ ፓርኮች ውስጥ የሚገኙት የተፈጥሮ ሀብትና የዱር እንስሳት እየተመናመኑ መሆናቸውን የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን አስታውቋል። በተለይም በኦሮሚያና በሶማሌ ክልሎች መካከል በሚገኘው የባቢሌ የዘሆኖች መጠለያ ህገወጥ ሰፈራ በመስፋፋቱ መጠለያው በሁለት ዓመት ጊዜ ውስጥ ሊጠፋ እንደሚችልም የመጠለያው ኃላፊዎች ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ ስመኝሽ የቆየ ያጠናቀረችው ዘገባ እንደሚከተል ይቀርባል። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረው ና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳት ና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። በኦሮሚያ ና በሶማሌ ክልሎች መሀል የሚገኘውና ና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳና ና የሀረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከሁለት ሺህ ስምንት ዓ ም ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያው ውስጥ በህገወጥ መንገድ በመስፈራቸው ህልውናው አደጋ ላይ መውደቁን የመጠለያው ጽህፈት ቤት ኃላፊ አቶ አደም መሀመድ ለአሜሪካ ድምፅ ተናግረዋል። እንደ ሀገር በነበረው ጊዜያዊ ያለ መረጋጋትን እንደ ጥሩ አጋጣሚ በመጠቀም ሰዎች ሰዎችን እያደራጁ መጠለያ ውስጥ መሬት መያዝ ጀመሩ። በተለይ በተለይ ደግሞ ወሳኝ የሚባሉ ዝሆን የሚኖሩበትን የሚዋለዱበትን የሚራቡበትን ምግብ የሚያገኙበትን ውሃ የሚያገኙበትን የኤሬር እና ጎበኔ ሸለቆችን በመያዝ ውስጡ በመስፈር ዝሆኖቹ እና ሌሎች የዱር እንስሳት በነፃነት እንዳይጠበቀቡ የማረግ ችግር በሰፊው ተፈጥሯል። በተለይ ደግሞ ጥቂት ሰዎች የእምነት ተቋማትንም ሳይቀር የመጀንባት ሁኔታ አለ። ምክንያቱም ከተጠናከርን መንግስት አስወጠንም የምን እምነት በመያዝ ሰፈራ ደግሞ ካለ የደን ምንጣሮ ይኖራል፣ የእርሻ ማስፋፋት ይኖራል። እነህ እነህ ነገሮች እንግዲህ ተደማምረው የዱር በከፍተኛ ሁኔታ አደጋ ውስጥ ማለት ነው። በመጠለያው እጅግ እየተባባሰ የመጣውን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከክልሎቹ ባለስልጣናትና የሀገር ሽማግሌዎች ጋር በመሆን በምስራቅ ሐረርጌ፣ ጅጅጋና ድሬዳዋ ላይ ብዙ ምክክሮች ቢደረጉም መሬት ላይ የወረደ ለውጥ ግን አልታየም። ይልቁንም የታጠቁ አካላትን ጨምሮ በርካታ ሰዎች የበለጠ እየሰፈሩ በተለይ ዝሆኖቹን እየገደሉ መሆኑን አቶ አደም ያስረዳሉ። የህግ በላይነትን ለማስከበር መንግስት ብዙ እርምጃ ወስደዋል። ከተለያዩ አካላት ጋር ለመሰራት ተሞክሯል። ቸው አካላት ጋርም ለመስራት ሽኳራዎች እየተካሄዱ ነው። ሁሉም የምመለከተው አካል አምኗል። አዎ መጠላውን የሀገር ሀብት ነው ያስፈልጋል። እስካሁን ድረስ ድረሰቡን ለማስወጣት አልተቻለም። በዚህኛው ሳይት መጀመሪያ እነኛ ይውጡ የሚባል ነገር አለ። በዚህ ሳይት ደግሞ እነኛ ይውጡ የሚባል ችላለ አንድ ሆነው መንቀሳቀስ ስላልተቻለ ይመስለኛል ህብረተሰቡን ማስወጣት ያቻለው ምክንያቱም እዛ የገባው ህዝብ በሁለቱ ክልሎች ስር የሚተዳደር ነው። የባቢሌ ዝሆኖች መጠለያ ሲመሰረት ከስድስት መቶ በላይ ዝሆኖች የነበሩት ሲሆን አሁን ሶስት መቶ ሀያ ብቻ ቀርተዋል። ከስድስት ሺ ዘጠኝ መቶ ሰማኒያ ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በህገ ወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። ህገ ወጥ የዞን አደን አለ በሁለቱም በኩል ማለት ነው። የሰዎችና የዞን ግጭት በከፍተኛ ሁኔታ ጨምሯል። ምክንያቱም የሆኑ ሌላ አማራጭ ስለሌለው አጋጣሚ ከሚዳ ይገጠም ሲያገኝ ሰው ይገላል። በዛም በቀን ሰውም ዞን ይገላል። በዙ ከተቀጠለ ምናልባት የሰሁለት አመት በኋላ ዞን አይኖርም። ከህገ ወጥ ሰፈራ በተጨማሪ ህገ ወጥ አደን በባቢሌ መጠለያና በሌሎች ብሔራዊ ፓርኮች የሚገኙ ዝሆኖች ላይ የመጥፋት አደጋ ደቅኗል። ባለፉት 20 ዓመታትም ኢትዮጵያ ዘጠና በመቶ የሚሆኑ ዝሆኖቿን አታ። በአሁኑ ሰዓት ኢትዮጵያ ውስጥ 1900 ዝሆኖች ብቻ እንደሚገኙ በኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይገልጻሉ። ጥፋቱ የሚከሰተው በኢትዮጵያኖች ነው። የውጭ ዜጎች በንግድ ሥርዓት ውስጥ ያስ ከገባ በኋላ ነው። እንግዲህ በዚህ ዙሪያ በዚህ ተግባር ላይ የተሰማሩ ሰዎች እንዲሆን ለፍርድ ቢቀርቡ ሕጉ ዲስከሬጅ የሚያደርግ አይደለም። ለምሳሌ አንድ የዝሆን ጥርስ መቶ ሀምሳ ሺህ ዶላር የሚሸጥ ከሆነ ሁለቱን ጥርሱን በዚህ ንግድ ተሰማርቶ ዝሆኑን ገሎ ያን የሚይዝ ሰው ወደ ፍርድ ቤት ቢቀርብ ሕጉ በብር ቅጣት ከሆነ እስከ ሰላሳ ሺህ ብር ይቀጣል፣ እስራት ከሆነ እስከ አምስት ዓመት ይቀጣል ነው የሚለው። ስለዚህ ያንን ብር ከፍሎ መቶ አምሳ ሺህ ዶላር ወይም ሁለት መቶ ሺህ ዶላር ሽጦ ሰላሳ ሺህ ብር መቀጣት ምንም ማለት አይደለም። ስለዚህ ኢንከሬጅ የሚያደርግ ነው ዲስካሬጅ የሚያደርግ የህግ አግባብ አለም ያለው። ኢትዮጵያ ውስጥ የዝሆን ጥርስ ሽያጭ የተከለከለ በመሆኑ ህገ ወጥ አዳኞቹ ዋና ተቀባዮቻቸው ቻይናና ታይላንድ የመሳሰሉ የሩቅ ምስራቅ አገራት ናቸው። የዝሆን ጥርሶቹንም ከተቻለ በአየር መንገድ አለበለዚያ በሶማሌላንድ ወይም በጅቡቲ በኩል በህገ ወጥ መንገድ እንዲወጡ ይደረጋል። ኢትዮጵያ ውስጥ አስራ ሶስት በፌዴራል ደረጃ የሚተዳደሩና አስራ አራት በክልሎች የሚተዳደሩ በአጠቃላይ ሀያ ሰባት ብሔራዊ ፓርኮች ሲኖሩ ከሀገሪቱ ጠቅላላይ ቆዳ ስፋት ስምንት ነጥብ አምስት ከመቶ የሚሆነውን ይሸፍናሉ። ነገር ግን ይህን ያክል ስፋት ያላቸው ብሔራዊ ፓርኮች የሚያስተዳድር በቂ የሰው ኃይልና የገንዘብ አቅም ባለመኖሩ ከዝሆኖቹም ውጪ ሌሎች የዱር እንስሳትም እየጠፉ መሆናቸውን አቶ ጌትነት አስረድተውናል። ቀይ ከበሮ በጣም አደጋ ላይ ነው ያለው። አውራሪስ ጠፍቷል፣ ኢትዮጵያ ውስጥ ለምሳሌ ራይኖ የአንበሳ መንጋም እንዲሁም አቢሲኒያን ላይሆን ወይም ብላክ ላይሆን የሚሉ ካለ እሱ ቁጥሩ እየተመናመነ ነው። ሌሎች የዱር እንስሳት የሚመገባቸው ከሌሉ እሱ ወሸሽቶ ወደ ሌላ ወደ ጎረቤት ሀገር ወደ ኬንያ ይገባል። ቺታ አደጋ ላይ ነው። ካርኒቮረስ የሚባሉ እንስሳቶች አደጋ ላይ ናቸው። ካርኒቮረስ ማነው እንስሳቶች ቡችላ እኮ በሶማሌ በኩል ይያዛል ብዙ ጊዜ በሕገ ወጥ መልክ ሲወጣ። ስለዚህ እነዚህ እነዚህ ተግባራቶች እንስሳቶቹ አደጋ ውስጥ እንዲገቡ አድርጓል። ግሬቪ ዜብራ ወይም ደግሞ የሜዳ ህያ ዋይል ዳስ እነሱ አሁን የሉም፣ ሬርኬዝ ናቸው። ግሬቪ ዜብራ እንኳ ወደ አላይ ዴጌ አካባቢ፣ ያንጉዲ ራስ አካባቢ አልፎ አልፎ ይታያሉ አሉ። ሌሎቹ ግና ዋይል ዳስ የሜዳ ህያ የሚባለው ሬር ኬዝ ነው። የተፈጥሮ ሀብት መመናመን በዋናነት የሚጎዳው የሰውን ልጅ ህልውና መሆኑን የሚገልጹት አቶ ጌትነት ህገ ወጥ ዝውውርን የሚገታ ጠንካራ ህግ ከማውጣት አንስቶ ፓርኮቹ የራሳቸውን ገቢ ማመንጨት የሚችሉባቸው አዋጆች ለሚኒስትሮች ምክር ቤት ቀርበው ውሳኔ እየጠበቁ እንደሆነም ነግረውናል። የዱር እንስሳት ሀብት በዲስፐርስ አለ በታቸው እነ እዚህ ያለውን ፍሬ በልቶ እዛ ማዶ በመጣላቸው እንደገና በተፈጥሮ ራሱ ምን መልሶ ኢኮሲስተምን ጠብቆ ሰርቫይድ እንዲያደርግ ያደርጋል። ደግሞስ መኖራቸው የሬን ፕሪሲፒቴሽኑ ኖርማል እንዲሆንና እንደ ሀገራችን እንደሚባለው ትክክለኛ አራት ወቅት የክረምት፣ የበጋ፣ የመኸርና የፀደይ እንዲኖር ያደርጋል። ሀገራችን ኢትዮጵያ በአጋጣሚ ሆኖ ሀያ አምስት ተራራዎች ከአራት ሺህ ሜትር ከፍታ በላይ ነው ያሏት። የነዚህ መጠበቅ የኢትዮጵያ ሕዝብ ህልውና እንዲቀጥል ማድረግ ነው። ይህን የሰው ልጆች ህልውና መሰረት የሆነውን ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት የባቢሌ መጠለያ ጽህፈት ቤት ኃላፊ አቶ አደም በአጭር ጊዜ ውስጥ እርምጃ ካልተወሰደ እና በህገወጥ መንገድ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምጽ ዘገባ ስምኞች የቆየ ከፌርፋክስ ቨርጂኒያ። ስመኝሽን እናመሰግናለን። ከጋቢና ቬጋ ናችሁ ያላችሁት በአሁኑ ወቅት የመረጃ ደህንነት ጉዳይ አሳሳቢ ደረጃ ላይ ደርሷል። በዓለም ዙሪያም ሀገራት፣ ተቋማትና ግለሰቦች በየደረጃው የዲጂታል መረጃ ደህንነታቸውን ለማስጠበቅ የተለያዩ ጥረቶችን ያደርጋሉ። በኢትዮጵያም ጋዜጠኞች፣ የፖለቲካ ፓርቲ አባላት እንዲሁም የሰብአዊ መብት ታጋዮች በተለያዩ ወቅቶች የማህበራዊ ድረገጾቻቸው እየተጠለፉ ብር የሚጠየቅበት አግባብነት የሌላቸው ምስሎችና ጽሁፎች የሚወጡበት አጋጣሚ እየጨመረ ነው። በቅርቡም በግዙፉ የሚዲያ ተቋም ሸገር ኤፍኤም ላይ የሚያጋጥመው ይህንኑ ይመስላል። በመብቶችና ዴሞክራሲ እድገት ማህበር ውስጥ ፕሮግራም ዳይሬክተር እና የዲጂታል ደህንነት አሰልጣኝ የሆነው አጥናፉ ብርሃኔ ከወራት በፊት በአማርኛ በኦሮምኛ እና በእንግሊዝኛ የተዘጋጀ እና በድረገጽ ላይ በነፃ የሚሰራጭ የዲጂታል ደህንነት መምሪያን አዘጋጅቷል። ከዚህ ጉዳይ ጋር አያይዘን አጥናፉ ብርሃኔን ተቋማትና ግለሰቦች ዲጂታል ደህንነታቸውን ለማስጠበቅ ሊወስዷቸው ስለሚገቡ ጥንቃቄዎች አነጋግረነዋል። ዘገባው እንደሚከተለው ይቀርባል። በዚህ ባለንበት ዘመናዊ ዓለም ውስጥ ሰዎች ስራቸውን፣ ትምህርታቸውን፣ የጓደኝነትና የቤተሰብ ቁርኝታቸውን ሳይቀር ምናባዊ በሆነው የድረ ገጽ የመረጃ ቋት ላይ ማስቀመጣቸው የተለመደ ነገር ሆኗል። ይሁንና የድረ ገጾች ላይ ማንነትና መረጃዎች በተደጋጋሚ ይሰረቃሉ። በተለይም ደግሞ ጋዜጠኞችና የሰብአዊ መብት ታጋዮች እንዲሁም ተጽዕኖ ፈጣሪ ሰዎች ለእንደዚህ አይነት የድረ ገጽ ላይ ሌብነት የተጋለጡ ናቸው። የዲጂታል ባለሙያው አጥናፍ ብርሃኔ በ2012 የካቲት ወር ላይ በአማርኛ በኦሮምኛና በእንግሊዝኛ ያዘጋጀው ጋዜጠኞችና የሰብአዊ መብት ታጋዮች ራሳቸውን ከዲጂታል ጥቃት እንዲከላከሉ የሚያግዘውን መምሪያ አስፈላጊነት እንዲህ ይገልጻል። ሴኪሪቲ መሪያው የተዘጋጀው ጋዜጠኞችን ና የሰብአዊ መብት ተሟጋቾችን የዲጂታል ደህንነታቸውን እንዲጠብቁ የሚያደርግ መመሪያ ነው ማለት ነው። ምንድነው? የተለያዩ ሶፍትዌሮችን ወይም ደግሞ ከዲጂታል ደህንነት ጋር የሚዛመዱ የተለያዩ አፕሊኬሽኖችን ቱሎችን በተለያዩ ቋንቋዎች የሚያዘጋጅ ለትርፍ ያልተቋቋመ ኦርጋናይዜሽን ነው። በተለይ ከልምድም እንደምናውቀው የሰብአዊ መብት ተሟጋጆች እና ጋዜጠኞች ስልካቸው ይጠለፋል፣ ዶክመንታቸው ይመዘበራል በእስር ወቅት ኮምፒውተራቸውም ኮንፊስኬት ስለሚደረግ በውስጡ በዲጂታል መሳሪያዎቻቸው የዋዛቸውም ዶክመንቶች እንዴት ፕሮቴክት ማድረግ እንደሚችሉ የሚያሳይ መመሪያ ነው። ኢትዮጵያ ውስጥ በተለይም ጋዜጠኞችና የሰብአዊ መብት ተከራካሪዎች የዲጂታል ደህንነት አደጋ ላይ መሆኑንና ለዚህም በአብዛኛው መብቴ ተነክቷል የሚሉ አካላትና ቡድኖች እንዲሁም መንግስት ተጠያቂ እንደሚሆኑም አጥናፍ ይገልጻል። በተጨማሪም የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት የዲጂታል ጥቃት ማድረሻ መተግበሪያዎችንም እንደሚገዛ ይፋ ሆኗል። የሚላል ባለን ኤክስፔሪንስ ብዙ የዲጂታል ጥቃቶች በመንግስት እንደደረሱ በሪፖርቶች ያሳያል። በተለይ መቀመጫውን ካናዳ ያደረገው ሲቲዝን ላብ የሚባል የቴክኖሎጂ ላይ ሪሰርች የሚሰራ ተቋም በጣም በተደጋጋሚ ሪፖርቶችን ሲያወጣ ነበረ። በኢትዮጵያ መንግስት የሚታወቁ የሀኪንግ ላይ የሚሰሩ ይሄ በመጥለፍ የሚታወቁ ካምፓኒዎችን በመቅጠር አገር ውስጥ ያሉትንም ሆነ ውጭ ሀገር ያሉ የፖለቲካ አራማጆች፣ የሰብአዊ መብት ተሟጋቾች እና ጋዜጠኞች ጭምር አካውንቶች ሲሰረጉ በሪፖርት የታየና እስካሁንም ዶክመንቶቹ በኢንተርኔት ላይ አሉ። ለምሳሌ ከዚህ ቀደም ከወጡት ሪፖርቶች መካከል አንደኛው በጣም ፒክቸሮችን ለምሳሌ የቀድሞውን የግንቦት ሰባት መሪ የዶክተር ብርሃኑ ነጋም ፎቶ ሲያወርዱ ከኢንተርኔት ላይ ሰዎች አብረው ከፒክቸሩ ጋር አታች የተደረጉ ማልዌር ወይም ደግሞ ኮምፒውተራችን ውስጥ ከገቡ በኋላ መረጃን ለሌላ ወገን አሳልፈው የሚሰጡ ጥቃቅን አፕሊኬሽኖች ወይም ሶፍትዌሮች ይጫኑና የዛን ሰው መረጃ አሳልፈው ይሰጣሉ ማለት ነው። ለምሳሌ አንደኛው የነዛ የካምፓኒዎቹ መልስ የሚሆነው በነዚህ የሰብአዊ መብት ተሟጋቾች እና በተለያዩ ተቋማት ሲጠየቁ መልስ የሚሆነው እኛ ሶፍትዌሩን የምንሸጠው ሀገራት ከኛ የሚገዙት ለደህንነታቸው ለሀገር ደህንነት ሲሉ ነው እንጂ የሰብአዊ መብት ተሟጋቾችና ጋዜጠኞችን አታክ ለማድረግ አይደለም የሚል ግን እዚህ ሀገር ሲስተዋል የነበረው የኢሳት ጋዜጠኞች ሀክ ተደርገው ያውቃሉ የተለያዩ ሶፍትዌሮች ወደ ኢሜሎቻቸው እየተላኩ አታችሜንቶች ወደ ኢሜሎቻቸው እየተላኩ የኮሚኒኬሽናቸው አደጋ ላይ እንዲወድቅ ተደርጎ ያውቃሉ ይህም በብዙ ሪፖርቶች የተደገፈ ነው ስለዚህ አገር ውስጥ ያሉት ደግሞ አብዛኛውን ጊዜ የሰብአዊ መብቱ ተሟጋችም ሆነ ጋዜጠኛ ይታሰራል። ስለ በኋላም የሚጠቀሙባቸው የዲጂታል መሳሪያዎች በፖሊስ ተመዝብረው የተለያዩ አካውንቶቻቸው አደጋ ላይ ይወድቃሉ። ኢሜሎቻቸውን ምንድን ነው የዚህ ሀገሩ እኔም ኤክስፔሪያንሱ ስላለኝ ሀይል የተቀላቀለበት ነው። አንድ ሰው አካውንቱን አልሰጥም ካለ ወይም ካለች ድብደባ እና የተለያየ ማሰቃየት ስለሚደርስባቸው ያላቸውን ፓስዋርድ ወይም ደግሞ የይለፍ ቃሉ የተለያዩ ኢሜሎቻቸውን፣ የሶሻል ሚዲያ አካውንቶቻቸውን፣ ዶክመንቶቻቸውን የይለፍ ቃል ይሰጣሉ ማለት ነው። ይሄ ምንድን ነው? ድብደባን፣ ስቃይን ፍራቻ የሚደርሱ ነው። ብዙ ሰዎች አብዛኛውን ጊዜ ለማስታወስ እንዲመቻቸው በማለት የይለፍ ቃላቶቻቸው ቀላል የሆኑ ስልክ ቁጥሮችና የልደት ቀናቶች እንዲሁም የቅርብ ሰው ስሞች መሆናቸው መረጃዎቻቸው እንዲመዘበሩ የተመቻቸ እድል ይፈጥራል። የሚለው አጥናፍ ሰዎች መረጃቸውን ሊያጡባቸው የሚችሉባቸውንም መንገዶች እንዲህ ይዘረዝራል። በተለይ በሰብአዊ መብት ተሟጋቾቹ በጋዜጠኞች እና በሚዲያ ተቋማት ላይ የሚደርሱ ጥቃቶች አሁን በጣም እየተለመዱ መጥተዋል። ኢትዮጵያ ውስጥ በተለይ ከጠንካራ የይለፍ ቃል አለማስቀመጥ ጋር ተያይዞ በቸልተኝነት የሚጠቀሙባቸውን የሶሻል ሚዲያ አካውንቶች ከፍተው በመተው በመሄድ የሚደረጉ አሉ። አንዳንዶቹ ደግሞ በአጭር የጽሑፍ መልእክት ፓስዋርድ ሪሴት በማድረግ እንግዲህ አሁን የዲጂታል ሴኪሪቲ አንዱ ራስን መጠበቂያ መርህ የሚባለው ኢንክሪፕሽን የሚባል ፅንሰ ሀሳብ አለ። ኢንክሪፕሽን ማለት አንድን ዶክመንት አንድን ኮሚኒኬሽን አንደርስታንድ ወደማይደረግ አንደርስታንድ ወደማይደረግ ወደማይነበብ ኮድ ቀይሮ ማስቀመጥ ማለት ነው። ከዛ የተፈቀደለት ሰው ብቻ ያንን እንዲጠቀም ያንን ወደሚነበብ ትርጉም ወደሚሰጥ አረፍተ ነገር ስቴትመንት ቀይሮ እንዲረዳው ማድረግ ማለት ነው እና የቀጥታ ስልክና የአጭር መልእክቶች አገር ውስጥ ባለ የቴሌኮም ፕሮቫይደር ወይም ደግሞ የስልክ አገልግሎት በሚሰጥ ካምፓኒ የቀጥታ የስልክና የአጭር መልእክት ልውውጦች በጣም ሴኪሪቲ ችግር ያለባቸው ናቸው። በዚህ ምክንያት ምንድነው ማንም የሀገር ውስጥ ያለ የቴሌኮም አገልግሎት የሚሰጥ መስሪያ ቤት ውስጥ የሚሰራ ተቋም የእኛን የስልክ ግንኙነትና የአጭር የጽሁፍ መልእክት የማየት እድሉ ሰፊ ነው ማለት ነው ከፈለገ። ስለዚህ የአብዛኞቹ ጋዜጠኞች እና የሰብአዊ ተሟጋቾች የሚጠቀሙባቸው የሶሻል ሚዲያ አካውንቶች እና የኢሜል አድሬሱ አድራሻዎች ላይ ፓስዋርድን የጠፋባቸውን ፓስዋርድ ድጋሚ ማግኛ መንገድ የአጭር ጽሑፍ መልእክት ስልኮቻቸውን ያስቀምጣሉ ማለት ነው። በዛ መንገድ የእነሱን አካውንት ኢዝሊ ይሰረቃሉ፣ እነሱ ቁጥጥር ውጭ እንዲወጣ ይደረጋል ማለት ነው። ከዚህ በተጨማሪም ሰዎች ጊዜያዊ የሆኑ ማህበራዊ ድህረ ገጾች ሊንኮችን እንዲያገኙ በማድረግ መለያ ስማቸውና የይለፍ ቃላቶቻቸውን ካስገቡ በኋላ ማንነታቸው እንደሚሰረቅ የሚገልጸው አጥናፍ ችግሩን የሚያብሰው ደግሞ ሰዎች እራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል ዝግጁ ባለመሆናቸውና ምንም ሚስጥር የለኝም ብለው ማሰባቸው እንደሆነም ይጠቅሳል። በተለይ የሰብዓዊ መብት ተሟጋቾችና ጋዜጠኞች የዲጂታል ደህንነትን ጉዳይ አሳንሰው አዩት። ሁሌ የሚዘናጉት ምን አደጋ ይመጣብኛል ወይም ደግሞ ሚስጥር፣ አይደለም እንትን የምለው ምንድን ነው ኮሚኒኬትን ማድረገው ብለው ነው የሚያስቡ። የዲጂታል ደህንነት ግን የራሳቸውን ብቻ ለመጠበቅ ሳይሆን የሚጠቅመው ከእነሱ ጋር ግንኙነት ያለውንም ሰው ከአደጋ ይጠብቃል ማለት ነው። መረጃ የሚሰጣቸው አካል ሊኖር ይችላል። ፎቶ ሊላክላቸው ይችላል። አንድ አካባቢ የተደረሰም ያንን መረጃ እዚ፣ ይሄኛው ጋዜጠኛ ታዋቂ ሆኖ የማይነካ ቢሆን ራሱ ላኪው ወይም ደግሞ ያንን ሪፖርት ያደረገው አካል ግን ማንም የሚደርስለት ላይሆን ይችላል እና እሱን አደጋ ላይ ሊጥሉት ይችላሉ። የዲጂታል ደህንነት ራስን ብቻ ፕሮቴክት ከማድረግ አንጻር ወይም ከመጠበቅ ከአደጋ ከመጠበቅ አንጻር ብቻ ሳይሆን ሌላውንም ወገን ከአደጋ ከመጠበቅ አንጻር ቢያዩትና ሁሌ የዲጂታል ደህንነቴ ምን ያህል ይጠበቀ ነው የሚለውን መመዘኛ ቢሰሩና ተግባራዊ ቢያደርጉ በጣም ይጠቀማሉ፣ ሰውንም አደጋ ላይ አይጥሉም አለ። የዲጂታል ደህንነት ባለሙያው አጥናፍ ብርሃኔ ያዘጋጀው መምሪያ የተለያዩ መተግበሪያዎችና ሊንኮችን በመጠቀም ደብዳቤዎችና መረጃዎችን ደህንነታቸው በተጠበቀ መልኩ ለማስቀመጥ የሚረዳ ሲሆን በነጻ በድረገጽ ላይ የሚገኝ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Pina am going to ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩ ይቀጥላል። ዳዊት ድሪምስ ከህይወት ውጣ ውረድ የተማረውን ለበርካታ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው ያግዛል። በመጽሐፍና በምስሎች ከሚያቀርቧቸው አነቃቂ ሀሳቦች በተጨማሪም የህይወት ክህሎት ስልጠናዎችን ይሰጣል። ከአንድ ሚሊዮን በላይ ለሚሆኑ ወጣቶችም የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ሀብታሙ ስዩም ዳዊት ድሪምስን አነጋግሮ ያጠናቀረው ዘገባ እንደሚከተል ይቀርባል። ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የኔ ህልም ነው። የኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸው ለማሳካት እንዲወጡ መርዳት ነው። ድሪምስ የኔ ህልም ነው። ድሪምስ ማለት ዳዊት በርለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የኔ ትልቅ ህልም ድሪምስ ነው ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው። እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው? ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማንጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ፣ ከኢትዮጵያ ከመግባቴ በፊት በአስመራ ነው የምሰራው የነበርኩ በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ ሶስት ሺህ ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩት ገና ከዜሮ ከሶስት ሺህ መነሳት ነበረብኝ። ከእሱ ስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች እሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ እሰራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት በአንድ ፎቅ ሙሉ አንድ ፎቅ ሙሉ ሳሆን አንደኛ ፎቅ የአንድ ህንፃ ሙሉ ተከራይተን በትልቅ ደረጃ የሰራን ነበር። ከዛ ግን የሀያ ሁለት ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለሶስት አመት ሙሉ ተቆፈረ። ስድስት ወር ፈጃ የተባለ የአስፋልት መንገድ በዚህ ሶስት አመት በየወሩ በየስድስት ወሩ በየ አንድ ወሩ አንድ ነገር እየጨመርኩ ማለት ነው። ከባድ ከባድ ከባድ ኪሳራ ከሰርኩ የሌለ ኪሳራ እና በጣም በህይወት ተስፋ ቆረጥኩ። በዛ ሰዓት እያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምን ለምን ነው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩ እና በዛ ሰዓት እያለቀስኩ ነበር እኔ ምንድን ነው መጀመሪያ ከኤርትራ ዜሮ መጣሁ። አሁን ደግሞ ላገባሁ ይህን ማለት የነበርኩ ሳጠና በአለማችንም ሆኖ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈጠኑበት፣ ያለቀሱበት፣ የደቅበት፣ የተሰሩበት፣ የተቸገሩበት ሰዓት እንደነበርና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረጣው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ። እና ኦኬ እንደዚህ ከሆነ በደንብ ማወቅ አለብኝ። አእምሮዬ መመገብ አለበት አእምሮዬ ደሀ ስለሆነ ትክክለኛው ዕውቀት ስለሌለው ነው። ይህ ሁሉ ተስፋ ቆርጦ ያለሁ ጥናት ጀመርኩ። ከዚያ ጀምሮ እስከ ዛሬ ድረስ ጥናት አላቀምኩም። ምክንያቱም ያወቅ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ አለማወቃችን ነው ሁሌ እንደሚሸነፍ ሆነን የሚያደርገን እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድን ነው እን ይሄ ምስቴማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በእኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል። እና እኔ ደግሞ ማካፈል እፈልጋለሁ። ያየሩት ነገር ደግሞ ምንድን ነው አሁን በዩትዩብ በፌስቡክ በሬዲዮ በቲቪ እነዚህ ሼር አድርጋቸዋለሁ። እና በጣም እንደ ተቸግረው የነበሩ ሰዎች ከፍሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ሲላቸው፣ ሲቀየሩ፣ ተስፋ ሲያደርጉ ሳይ ደስ ይለኛልና በበለጠና በተሻለ መንገድ ደግሞ አሁን ማካፈል እፈልጋለሁ። በአሁኑ ጊዜ በርካታ ኢትዮጵያውያን ወጣቶች በየለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው? መጀመሪያ ወደ ህልም ስንመጣ ህልም የምናስቀምጥበት አላማ ስለደላን፣ ስለተመቸን፣ ነገሮች ስለተስተካከለ አይደለም። ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው ይሄ ፕሮግራም የምታስተላልፉት እንደነገርከኝ፣ ለምሳሌ በአሜሪካ ማስኪን ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም ማለም ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አያይለክስም በችግር አይሸነፍም፣ ተኝቶ አያረፍድም። ጠዋት ተነስቶ የህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳል እና እንደ ሁኔታ ነው። በዓል ከሆነ አዲስ አመት ከሆነ የሆነ ሰው ይሄ ነገር እሰጥሀለሁ ወይ ገንዘብ እሰጥሀለሁ ከተባለ ደስ ነው የሚለው፣ ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀስ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር ህይወትን ለመቀየር ቤተሰቡን ለመቀየር ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልምን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት፣ የምታስተላልፈው መለት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብን። አዎ እሱ ችግርህ ነው። አሁን ምጠይቅ ያለሁ ችግርህ ሳይሆን ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? የት መድረስ ትፈልጋለህ? በግል በስራ ደረጃ ምን ለማሳካት የምፈልገው በቤተሰብ በአገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ? ነው የኔ ጥያቄና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል። በእጅጉ አመሰግናለሁ። ከመለያየታችን በፊት ምን ያክል ወጣቶችን ለማገዝ ቻልክ፣ ቀጣይ ዘመን ግብህስ ምንድን ነው የሚለውን ባጭሩ ንገረን። እስካሁን ድረስ አንድ ነጥብ አምስት ሚሊዮን አጠቃላይ ሰዎች ያስተለጠ ነው፣ ወጣቶች ብቻ ሳይሆን ሌላ ሰዎች። አሁን በዚህ ሁለት ሺህ አስራ ሶስት አስር ሚሊዮን ሰዎች መድረስ እንችላለን እምነት አለን። እሱ እየሰራን ነው። የኔ ትልቁህን አንድ ዶላር ከአንድ ብር እኩል ማድረግ ነው። አሁን ይህ የማይሆን ያበዱ ሰዎች ህልም ነው የሚመስለው፣ ግን ትልቅ ህልም የሚያስፈልገው እንደሱ ነው። ከሌላ ወሬ ትተን አሁን የሚያጋጩን ያሉ በሀገራችን ሁሉ ነገሮች ትተን ትኩረታችን የወሰዱ ሀሳባችን፣ ስሜታችን፣ ጉልበታችን የወሰዱ ሁሉም ነገር ትተን ሀገራችን ለማሳደግ በአፍሪካ ለውጥ ለማምጣት አንድ ዶላር አንድ ብር እኩል ለማድረግ ከሰራን ማን ነው የሚከለክለን? የከለከለን ሰው ካለ ራሳችን ብቻ ነው። ስለዚህ ራሳችን በመቀየር በእርግጠኛ አገራችን መቀየር እንችላለን። ዳዊት ድሪምስ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልን። አመሰግናለሁ። ሰልፍ ውስጥ ስለነበራችሁ እያመሰገንን የጋቢና ቪ ዝግጅታችንን እዚህ ላይ ይፈጽመናል። በነገው ብሽት በመደበኛው መርሃ ግብር እስከምንገናኝ ድረስ ኤደን ገረመው ፕሮግራሙን በመምራት ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርቶቱ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው ደናደሩ።